ታረተኑማ ነጋን ቡላ አንሶር አላ ከገንታ ፋና ማረት ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ ሃያ አራት ላይ የሚተላለፍላችሁ የረቡዕ ነሐሴ ሃያ 2012 ዓ.ም ስርጭታችን ጀመረ። የዩናይትድ ስቴትስ ሪፐብሊካን ፓርቲ ጉባኤ ሁለተኛ ምሽት ዶናልድ ዶናልድ በዚህ አስቸጋሪ ቫይረስ የተጎዳን ሰው ሁሉ ደህንነት እስኪያረጋገጥ ድረስ እረፍት የለውም። ቀዳሚት እመቤት ሜላንያ ትራምፕ ናቸው። በአብይ ርዕስ ዘገባ ይዘናል። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምን አመሻችሁ አድማጮቻችን፣ ዜናውን የማሰማችሁ አዳነት ፍሳዬ ነኝ። መላ አፍሪካ ከፖሊዮ ወይም ከሕፃናት ልምሻ በሽታ ነፃ መሆኗ ተገለጸ። የዓለም የጤና ድርጅት አህጉሪቱ ከፖሊዮ ነፃ መሆኗን ያበሰረው በአራት ዓመታት ውስጥ አንድም የፖሊዮ በሽተኛ መኖሩ ባለመገለጹ ነው። ከዓለም ሕዝብ ከዘጠና ከመቶ በላዩን ከሚወክሉት ስድስት የዓለም የጤና ድርጅት ቀጠናዎች አምስቱ ከህፃናት ልምሻ በሽታ ነፃ ሆኗል ማለት መሆኑን የጤናው ድርጅት አስታውቋል። ዓለም ፖሊዮን ፈጽሞ ከምድረ ገጽ ወደ ማጥፋት እየተጠጋ ነው። ይህ ግብ ከተሳካም ተፈንጣጣ ቀጥሎ ሁለተኛው ከዓለም የጠፋ በሽታ ይሆናል ማለት ነው። የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጀኔቫ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች። የጤና ባለስልጣናት አፍሪካ ከዋይልድ ፖሊዮ ነጻ የተባለችበትን ወሳኝ ምዕራፍ በደስታ እያከበሩ ይገኛሉ። የፈንጣጣ በሽታ ከአፍሪካ ምድር ከጠፋ ከዓመታት በኋላ ሙሉ ለሙሉ የጠፋው ሁለተኛ ቫይረስ መሆኑ ነው። ዋይልድ ፖሊዮ እንደ አውሮፓውያን አጣጠር በ996 ዓ ምት የአፍሪካ መሪዎች ፖሊዮን ከአህጉራቸው ለማጥፋት ቃል ገቡ። በዚያው ዓመት ደግሞ የቀድሞ የደቡብ አፍሪካ መሪ ኔልሰን ማንዴላ እና ሮተሪ ኢንተርናሽናል ፖሊዮን ከአፍሪካ ምድር የማጥፋት ከፍተኛውን ቅስቀሳ ጀመ ጀመሩ። ይህን ጊዜ ያስታወሱት የዓለም የጤና ድርጅት የአፍሪካ ዳይሬክተር ማቲ ሺዶ ሞይቲ ያንን ከፍተኛ ስራ ጨዋታ ቀያሪ እንደነበር በመግለጽ በአድናቆት አስታውሰውታል። በዚያ እንቅስቃሴ መነሻም ለ24 ዓመታት በተደረገው ከፍተኛ ርብርብ ከ18 ሚሊዮን ህጻናት ውስጥ 18800 የሚሆኑትን እድሜ ልክ መንቀሳቀስ ካለመቻል በሽታ መታደግ ተችሏል ብለዋል። ሞይቲ አያይዘውም ከዚህ በኋላ የሚ የሚመጡት የአፍሪካ ህጻናት ከፖሊዮ ነፃ ሆነው መኖር ይችላሉ ብለዋል። ከዚህ በኋላም ፖሊዮን ከመላው ዓለም ለማጥፋት የሚደረገውን ርብርብ በማፋጠን ለአንዴና ለመጨረሻ ጊዜ ማጥፋት ይገባል ያሉት ሞይቲ በአሁኑ ሰዓት አነስተኛ የጤና ሽፋንና ደካማ የንጽህና አያያዝ ያላቸው 16 የአፍሪካ ሀገራት አሁንም የፖሊዮ ክትባት በመስጠት ላይ እንደሚገኙ ጠቅሰው የኮቪድ-19 ቫይረስ ደግሞ ይህንን እንቅስቃሴ እያወከው መሆኑን አስታውሰዋል። ስለዚህም ፖሊዮ ከአፍሪካ በመጥፋቱ ዜና ምንም መዘናጋት ሳይፈጠር በየጊዜው ክትትል ማድረግ እንደሚገባ አሳስበዋል ገለልተኛ የሆነውና የአፍሪካ ሀገራት ከፖሊዮ ነጻ የመሆናቸውን ማረጋገጫ የሚሰጠው የአፍሪካ ሰርተፍኬት ኮሚሽን ባለፉት አራት አመታት አፍሪካ ውስጥ ምንም አይነት የፖሊዮ በሽታ ባለመታየቱ ከፖሊዮ ነጻ የሆነች አህጉር ሲል በማወጅ የምስክር ወረቀት ሰጥቷታል የኮሚሽኑ ሰብሳቢ ሮዝ ሌክ እንዳሉት ካሜሮን የመካከለኛው የአፍሪካ ሪፐብሊክ ደቡብ ሱዳንና ናይጄሪያ ከፖሊዮ ሙሉ ለሙሉ ነጻ የመባለን ውጤት ሲያገኙ ያገኙ የመጨረሻዎቹ አራት የአፍሪካ ሀገራት ናቸው ብለዋል። ዜናው ጥሩ ቢሆንም ጥንቃቄ ማድረግ መቀጠሉ ሊቋረጥ አይገባም ብለዋል ሮዝ ክትትሉና ክትባት የመስጠት መጠኑ መጨመርም መቀጠልም አለበት ሲሉ ሀሳባቸውን አጠቃለዋል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ቡድን እና ኦሙንጋ በሚል አጽሮት የሚታወቀው የአንጎላ የሰብአዊ መብት ቡድን የደቡባዊ አፍሪካዊቷ ሀገር የጸጥታ ኃይሎች የኮቪድ-19ን መዛመት ለመቆጣጠር ሲባል የተደነገገውን የመንቀሳቀስ ገደብ በማስከበር ተግባር ላይ ቢያንስ ስድስት ሰዎች መግደላቸውን የሰብአዊ መብቶቹ ቡድኖች ገልጸዋል። ካለፈው ግንቦት እስከ ሐምሌ ወር በነበረው ጊዜ ውስጥ ስለተገደሉት ቢያንስ ሰባት ወጣት ወንዶች ፍጹም ግልጽና የተሟላ ምርመራ እንዲካሄድ ጥሪ አድርገዋል። ከተገደሉት አንደኛው የ14 ዓመት ዕድሜ ልጅ መሆኑን ቡድኖቹ ጠቁመዋል። ሁለቱ የሰብአዊ መብት ተሟጋች ቡድኖች ያወጡት መግለጫ የአንጎላ የጸጥታ ኃይሎች በቫይረሱ ምክንያት የተደነገገውን የአስቸኳይ ጊዜ አዋጅን በሚጥሱ ሰዎች ላይ በተደጋጋሚ ከሚገባው በላይ ኃይል ይጠቀማሉ ሲል ይከሳል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ከባህሬን ባለሥልጣኖች ጋር ባደረጉት ንግግር የፋርስ ባረሰላጤ ሀገሮች አንድነትና ኢራን በቀጠናው ያላትን ከይሲ ያሉትን ተጽዕኖ መቋቋም ወሳኝ ነው ማለታቸውን ገልጸዋል። ፓምፕዮ ማናማ ላይ ከባሕሬን አልጋወራሽ ሳልመን ቢን ሐማድ አልካሊፋ ጋር ተገናኝተው እንደተናገሩ ታውቋል። ዛሬ ወደ ኋላ ደግሞ አቡዳቢ ሄደው የተባበሩት የአረብ ኤሚሬቶች እና በያዝነው ወር ቀደም ሲል ግንኙነታቸውን መደበኛ ለማድረግ ስለፈረሙት ስምምነት እንደሚነጋገሩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጠቁሟል። ሌሎች የአረብ ሀገሮችም የተባበሩት የአረብ ኤሚሬቶች እንዳደረገው ሁሉ ከእስራኤል ጋር ያላቸውን ግንኙነት እንዲያሻሽሉ የትራምፕ አስተዳደር በሚያደርገው ግፊት መሰረት ፓምፖዮ በያዝነው ሳምንት የተለያዩ ሀገሮችን እየጎበኙ ነው። ፓምፖዮ ትላንት ሱዳንን ጎብኝተዋል። ፓምፖዮ እና የሱዳን ሉዓላዊ መማክርት ዋና ሊቀመንበር አብደልፋታህ ኤል ቡርሃን እየጠበቀ ስለሄደው የሱዳንና የእስራኤል ግንኙነት ተወያይተዋል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሞርጋን ኦርቱጋስ ያወጡት መግለጫ ጠቁሟል። የዩናይትድ ስቴትስ ቀዳማዊት እመቤት ሜላኒያ ትራምፕ ትላንት ማታ ለሪፑብሊካዊው ፓርቲ ጉባኤ ባደረጉት ንግግር በኮቪድ-19 ምክንያት ለህልፈት ለተዳረጉት በብዙ መቶ ሺዎች የሚቆጠሩ አሜሪካውያን የተሰማቸውን ሐዘን ገልጸዋል። ይህ አቀራረባቸው የባለቤታቸውን ፕሬዚደንት ትራምፕ አያያዝን ይጻረራል። ፕሬዚደንት ትራምፕ ዓለም አቀፍ ወረርሽኝ ያደረሰውን ጉዳት ከማሳነስ አልፈው በራሱ ይጠፋል እንደሚሉ የሚታወቅ ነው። ካለፈው መጋቢት ወር አንስቶ ኑሯችን ተለውጧል። የቅርብ ሰዎቻቸውን ላጡት ሁሉ ጥልቅ ሐዘኔን እገልጻለሁ። በአሁኑ ወቅት ለታመሙትና ለሚሰቃዩትም ጸልያለሁ ብለዋል። ቀዳማዊት መቤቷ ዋይት ሃውስ ቤተ መንግስት ሆነው ለጉባኤ ባደረጉት ንግግር ሰዎች ጭንቀት ላይ እና ተስፋ መቁረጥ ላይ መሆናቸውን አውቃለሁ። ነገር ግን ከጎናችሁ መሆናችንን እንድታውቁ እፈልጋለሁ ሲሉም ሜላኒያ ትራምፕ አጽናንተዋል። ጉባኤው ዛሬና ነገም ይቀጥላል። የቀዳማዊት እመቤቷ ንግግር ባለፉት ሁለት ምሽቶች በሪፑብሊካዊ ጉባኤ ከተደረጉት የፖለቲካ ልፈፋዎች የተለየ ሆነው ተገኝቷል። የትራምፕ ደጋፊዎች ዲሞክራት ተወዳዳሪው ጆ ባይደንን በሰላ በመንቀፍ የትራምፕን የኮቪድ-19 አያያዝን ሲያሞግሱ ቆይተዋል። ቫይረሱ በሀገሪቱ ኢኮኖሚ ላይ ከፍተኛ ጉዳት ማድረሱ የሚታወቅ ነው። በመጨረሻም የዩናይትድ ስቴትስ የበሽታ መቆጣጠር እና መከላከል ማዕከል ኮቪድ-19ን በሚመለከት ያወጣው አዲስ መመሪያ እንዳሳሰባቸው የጤና ጉዳይ ጠቢባን ተናግረዋል። በቫይረሱ ከተያዙ ሰዎች ጋር ንክኪ የነበራቸው ሰዎች የቫይረሱ በሽታ ምልክት ካልታየባቸው በስተቀር ምርመራ ማድረግ አያስፈልጋቸውም የሚል መመሪያ ማዕከሉ ትላንት አውጥቷል። የበሽታ መቆጣጠር እና መከላከል ማዕከል በፊት ያወጣው መመሪያ በቫይረሱ ከተያዘ ሰው ጋር ንግት ያለው ሰው ሁሉ እንዲመረመር የሚመክር ነበር። ለአዲሱ መመሪያ የሰጠው ማብራሪያ የለም። እስከ አምሳ ከመቶ የሚሆነው የቫይረሱ መዛመት የህመሙ ስሜት በማይታይባቸው ሰዎች የሚተላለፍ በመሆኑ ከኮቪድ በሽተኞች ጋር የተነካኩትን ሰዎች ተከታትለው የመመርመሩ ተግባር አስፈላጊ መሆኑን በጆርጅ ዋሽንግተን ዩኒቨርሲቲ የህዝባዊ ጤና ፕሮፌሰር እና የአስቸኳይ ህክምና ሐኪም ዶክተር ሊና ዌን አስገንዝበዋል። ተጋላጭ የሚባሉት ሰዎች ግን ከቫይረሱ በሽተኞች ጋር ከተነካኩ እንዲመረመሩ የበሽታ መቆጣጠርና መከላከል ማዕከሉ መምከሩን ቀጥሏል። የጆንስ ሆፕኪንስ ዩኒቨርሲቲ ባወጣው አሃዝ መሠረት በአሁኑ ወቅት በዩናይትድ ስቴትስ ከአምስት ነጥብ ሰባት ሚሊዮን በላይ የኮሮና ቫይረስ በሽተኞች አሉ። 178,500 በላይ ደግሞ ለህልፈት ተዳርገዋል። በዚህም ዩናይትድ ስቴትስ ከዓለም ቀዳሚ ቦታ መያዙን ቀጥላለች። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት። ቮይስ ኦፍ አሜሪካ አመሰግናለሁ። አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ነሐሴ 2 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሐዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የአየር ንብረት ለውጥ በኢትዮጵያ የሕዝቡን የኑሮ ዋስትና የሚፈታተኑ አደጋዎችን እየደቀነ ነው። የተለያዩ በለመድነው ነው አግሮ ኢኮሎጂ ሁነን የምናመርታቸው ነገሮች እንደ በፊቱ በተለመደው ምርት እየሰጡ ውጤት እያመጡ አይደለም ይህ መላውን ህብረተሰባችን እየነካ ያለ ሁኔታ ነው ማለት ነው። አቶ ነጋሽ ተክሉ የኢትዮጵያ ስነ ህዝብ ጤናና አካባቢ ጥበቃ በመባል የሚታወቀው ጥምረት ዋና ዳይሬክተር ናቸው። ዘገባለን አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ሪፐብሊካን ፓርቲ ጠቅላላ ጉባኤ ሁለተኛ ቀን ምሽት ላይ ቀዳማዊት እመቤት ሜላኒያ ትራምፕ አሜሪካውያን ፕሬዝደንት ትራምፕን ለምን በድጋሚ መምረጥ እንዳለባቸው ተናግረዋል። ንግግራቸውን ከኢየሩሳሌም ያሰሙት የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮም እንዲሁ በምሽቱ የጉባኤው ተናጋሪ ነበሩ። ጉባኤውን የተከታተለችው ሪፖርተራችን ፓትሲ ዊዳኩስዋራ ያጠናቀረችውን ደረጀ ደስታ ያቀርበዋል። ሮዝ ጋርደን እየተባለ ከሚጠራው የዋይት ሀውስ ክፍል ቀዳማይ እመቤት መላኒያ ትራምፕ አሜሪካውያን ባለቤታቸው ፕሬዝደንት ትራምፕን ለሁለተኛ ጊዜ መምረጥ ያለባቸው መሆኑን ለማግባባት የመራጮች ትኩረት ናቸው ያሏቸውን ጉዳዮች እያነሱ ተናግረዋል። ዶናልድ በዚህ አስቸጋሪ ቫይረስ የተጎዳን ሰው ሁሉ ደህንነት እስኪያረጋገጥ ድረስ እረፍት የለውም። የውጭ ጉዳይ ሚኒስትሩ ማይክ ፓምፔዮ የውጭ ጉዳይ ሚኒስትር ሰራተኞች ከየትኛውም የፖለቲካ ቡድን ጋር ወገንተኝነታቸውን በስራ ገበታቸው ላይ ሆነው እንዳያሳዩ የሚያዘውን ፕሮቶኮል ጥሰው ከአገር ውጭ ኢየሩሳሌም ላይ ሆነው ንግግር አሰምተዋል። ፕሬዚደንቱ የአሜሪካን ኤምባሲ ወደዚች ቅድስቲቱ የእግዚአብሔር ከተማ፣ የአይሁዶቹ መኖሪያና መዲና ወደሆነችው ኢየሩሳሌም እንዲዘዋውር አድርገዋል። ፓምፔዮ በቅርቡ በፕሬዝደንት ትራምፕ አማካይነት ይፋ የተደረገውን ፍልስጤማውያን የተቃወሙትን እስራኤልና የተባበሩት አረብ ኤምሬቶች መካከል የተደረሰውን ሰላማዊ የወዳጅነት ግንኙነት አጽንዖት ሰጥተው ተናግረዋል። አሜሪካ ትቅደም የሚለውን የፕሬዝደንት ትራምፕን መሪ ሀሳብንም ለአሜሪካ አመራጮች አስታውሰዋል። በቨንደርቢልት ዩኒቨርሲቲ የፖለቲካ ሳይንስ ምሁር የሆኑት ቨኒሳ ቤዝሊ ስለዚሁ ጉዳይ ሲናገሩ እንዲህ ይላሉ። የትራምፕ ፕሬዝዳንት ሆኖ ማሸነፍ ማለት ምን ማለት እንደሆነ መገለጫዎቹን እያየን እንቀጥላለን። እንደሚመስለኝ የፓምፔዮ በኢየሩሳሌም መታየት አንዱ የመገለጫው ዋነኛ ምሳሌ ይመስለኛል። በዚያውም ደግሞ የእስራኤል ደጋፊ የሆኑ መራጮችን ለማንቀሳቀስም ይረዳል። በሰኞ የመክፈቻ ስነ ስርዓት የፕሬዝደንት ትራምፕ የበኩር ልጃቸው ዶናልድ ትራምፕ ጁኒየር እንዳደረጉት ሁሉ ሌሎቹ ልጆቻቸው ኤሪክና ቲፈኒ ትራምፕም ስለ አባታቸው ስኬት ተናግረዋል። ፕሬዚደንት ትራምፕም በዋይት ሀውስ ውስጥ በተደጋጋሚ ታይተዋል። ባለፈው ማክሰኞ እለት የፕሬዚዳንት ዶናልድ ትራምፕ እንደገና በዋይት ሀውስ ውስጥ መታየት የእስከዛሬ ድረስ ያለውን እስከ ጠቅላላ ጉባኤው የመጨረሻ ቀናት ድረስ ከህዝብ አይን ተሰውረው የሚቆዩትን የቀደምት ፕሬዚዳንቶችን የቆየ ልማድ የሻረ ይመስለኛል። በከረረው የስደተኝነት ፖሊሲያቸው የሚታወቁት ፕሬዚዳንት ትራምፕ የአሜሪካን ዜግነት የተቀበሉ አምስት አሜሪካውያንን የዜግነት አቀባበል ስነ ስርዓት በዋይት ሀውስ ማድረጋቸው በጉባኤ ታሪክ ያልተለመደ ሌላኛው የመጀመሪያው ነገር ሆኗል። ስለ አሜሪካ ዜግነትም ፕሬዚዳንቱ እንዲህ ብለዋል። በየትኛውም ዓለም ትልቁ የሆኑ ሽልማትን አግኝተሃል፣ ከብረሃል ትወድሃል። በየትኛውም ሀገር የማታገኘውን ውድና ከፍተኛ ሀብት ማፍራት ችለሃል። ያ ማለት የአሜሪካ ዜግነት ይባላል። ባለፈው ሳምንት በተካሄደው የዲሞክራቲክ ጠቅላላ ጉባኤ የቀድሞ ፕሬዚዳንቶች ባራክ ኦባማ፣ ቢል ክሊንተን፣ ጂሚ ካርተር የተናገሩ ቢሆንም በዚህ ሳምንቱ የሪፐብሊካን ጠቅላላ ጉባኤ ላይ ግን የቀድሞ ፕሬዚዳንት ጆርጅ ደብሊው ቡሽ አልተገኙም። እሳቸውም ሆኑ የቀድሞው ፕሬዚዳንት አባታቸው ጆርጅ ኤች ቡሽ በ2016ቱ የሪፐብሊካን ጠቅላላ ጉባኤ ላይ አለመገኘታቸው ይታወሳል። በአሜሪካ ኢንተርፕራይዝ ኢንስቲትዩት ሰልጣኝ ተመራማሪ የሆኑት ማቲው ኮንቲኔቲ ስለዚሁ ሲናገሩ እንዲህ ብለዋል። ይህ የሚናገረው ባለፉት አራት ዓመታት ውስጥ በፕሬዚደንት ትራምፕ አማካኝነት በሪፐብሊካን ፓርቲ ውስጥ ምን አይነት አብዮት እንደተቀሰቀሰ ነው። ከሮናልድ ሬገን ወዲህ ከማንም ሰው በላይ የሪፐብሊካን ፓርቲን ቀይረዋል። በዛሬው ረቡዕ የጠቅላላ ጉባኤ ላይ ምክትል ፕሬዚደንቱ ማይክ ፔንስ እጩነታቸውን በይፋ የሚቀበሉበትን ንግግር እንደሚያሰሙ ፕሮግራም ተይዟል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ደረጀን። የትንታኔው መጽሔት ይቀጥላል። ከአርቲስት ሀጫሉ ግድያ በኋላ ስድሳ ሰባት ምዕመናኗ ሆን ተብሎ በተቀነባበረና በተደራጀ አሰራር ተገደሉብኝ ስትል የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አቤቱታ አሰምታለች። የኦሮሚያ ብሔራዊ ክልላዊ መንግስትና ፌዴራሉ መንግስት የኦርቶዶክስ ኢትዮጵያውያንን ሰብአዊና የዜግነት መብቶች እንዲያስከብሩ አሳስባለች። መለስካቸው አምሃ ተጨማሪ አለው። ቤተ ክርስቲያኒቱ ዛሬ ረፈሩ ላይ በመንበረ ፓትርያርክ ጠቅላይ ጽህፈት ቤት ግቢ በጠራችው ጋዜጣዊ ጉባኤ የተሰራጨው የጽሑፍ መግለጫ ቤተ ክርስቲያኗ በምዕመናኖቿ ላይ ደረሰ ያለችውን እጅግ አሰቃቂ ድርጊት ዘርዝራለች። አርቲስት ሀጫሉ ሁንዴሳ ስመክርስትናው ኃይለ ገብርኤል እንደሚባል ያመለከተው ይህ መግለጫ የአርቲስቱን ግድያ ተከትሎ በኦሮሚያ ክልል አንዳንድ አካባቢዎች በኦርቶዶክሳዊነታቸው ብቻ ተለይተው አሰቃቂ ግድያ እንደተፈጸመባቸው ይናገራል። መግለጫው አክሎም የመንግሥት አካላት አጥፊዎችን አንታገስም ተገቢውን ፍትሕ እንሰጣለን የተጎዱትን እንክሳለን ብለው ቃል የገቡትን ይፈጽሙ እንደሆነ በማለት ቤተ ክርስቲያንቷ በትዕግሥት ጠብቃ እንደነበረ ይናገራል ሆኖም ዜጎችን ከጥቃት አስቀድሞ የመከላከልና የመጠበቅ ፍትሕን የማስፈንና ተጎጂዎችን በአግባቡ የመካስ ኃላፊነታቸውን በወቅቱና በብቃት ሲወጡ አላየችም በማለት መግለጫው የቤተ ክርስቲያኗን ቅሬታ ይገልጻል ጉዳቱን ለመመርመር በቋሚ ሲኖዶስ የተዋቀረው አብይ ኮሚቴ በሃያ አምስት ወረዳዎች ሁለት መቶ ስድሳ ያህል ልዑካንን በማሰማራት የተገኘውን ውጤት መግለጫው ይፋ አድርገዋል። ብፁዕ አቡነ ያሬድ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ሥራ አስኪያጅ፣ የሰበካ ጉባኤ ማደራጃ መምሪያና የአርሲ ሀገረ ስብከት ሊቀ ጳጳስ መግለጫውን በንባብ አሰምተዋል። የአብይ ኮሚቴው ልዑካን ተጎጂዎቹን በማነጋገር እና ጉዳት የደረሰባቸውን አካባቢዎች በመጎብኘት ባቀረበው ሪፖርት መሠረት የልጃችን የኃይለ ገብርኤልን ግድያ ተከትሎ በኦሮሚያ ክልል የተለያዩ አካባቢዎች የመንግስት መዋቅር ተገን ያደረጉ የእምነትና የብሔር ጽንፈኞች አስቀድመው ከተዘራጁ ኃይሎች ጋር በመቀናጀት የፈጸሙት ስልታዊና አለመንያዊ ጥቃት ዋና ኢላማ ኦርቶዶክሳውያንን ምዕመናን እንደነበሩ ተረጋግጧል። የደረሰውን ጉዳትም መግለጫው በዚህ መልኩ ዘርዝሯል። ከሰኔው 22 ቀን ምሽት ጀምሮ እስከ ሰኔ 24 ቀን 2012 ዓ ም ድረስ ባሉ ተከታታይ ሶስት ቀናት በተፈጸመው በዚያ ጥቃት ከ67 በላይ ምዕመናን በግፍ እና በአሰቃቂ ሁኔታ ተገድለዋል። ሰላሳ ስምንት ምእመናን ቋሚ ወይም ከባድ ሀያ ዘጠኝ ምእመናን ደግሞ ቀላል የአካል ጉዳት ደርሶባቸዋል ከሰባት ሺህ በላይ ምእመናን ከመኖሪያቸው ከመፈናቀላቸው ባሻገር በተለያየ ደረጃ ለሚገለጽ ስነ ልቡናዊና ስነ አይሙራዊ ቀውስ ተዳርገዋል ከአምስት ቢሊዮን ብር በላይ የሚገመት ንብረታቸውንም በዘረፋና በቃጠሎ ማጣታቸውን ከአብይ ኮሚቴው የመጀመሪያ ደረጃ ሪፖርት ለመረዳት ተችሏል። አብይ ኮሚቴው በዚህ ጉብኝቱ በተረዳው መሠረት ተጎጂዎችን በአፋጣኝ ባሉበት ለመርዳትና በዘላቂነት ለመቋቋም የተለያዩ ሥራዎችን እያከናወነ እንደሚገኝም መግለጫው ያስረዳል። ከዚህ በተረፈም ይህ መግለጫ መንግሥት በአስቸኳይ ሊፈጽማቸው ይገባል ያላቸውን ተግባራትም ዘርዝሯል። ከእነዚህም መካከል ቤተ ክርስቲያኒቷ የመጀመሪያ ያለችውም ተጎጂዎች በሃይማኖታቸው በደረሰባቸው ስልታዊና ዘግናኝ ጥቃት በከፍተኛው የደህንነት ስጋት ላይ እንደሚገኙ በቀረበው ሪፖርትና ማስረጃ አረጋግጠናል። በወቅቱ ያሉበት ሁኔታ ለኮሮና ቫይረስ እና ለሌሎችም ተላላፊ በሽታዎች የሚያጋልጣቸው እንደሆነ ለመታዘብ ተችሏል። በመሆኑም የኦሮሚያ ብሔራዊ ክልላዊ እና የፌዴራል መንግስት ኦርቶዶክሳውያን ኢትዮጵያውያንን በሕይወት የመኖርና ሀርት የማፍራት ሰብአዊና ዜግነታቸው መብቶችን በማስከበር የደህንነትና የኑሮ ዋስትና በአፋጣኝ እንዲያረጋግጥላቸው ቤተ ክርስቲያን አጥብቃ ታሳስባለች። በተጨማሪም መንግሥት ጥቃቱን ያቀዱትን የፈጸሙትንና ያስተባበሩትን ኃይሎች እንዲሁም የተጣለባቸውን ኃላፊነት ወደ ጎን በማለት ጥቃቱን በዝምታ የተመለከቱትን በመዋቅሩ ውስጥ ያሉትን ሹማምንትና የጸጥታ አካላት በቁጥጥር ስር በማዋልና በሕግ ተጠያቂ በማድረግ ፍትሕ ርትዕ እስከ መጨረሻው እንዲያሰፍን ቤተ ክርስቲያን በዚህ መግለጫ ጠይቃለች። ጠቅላይ ሚኒስትር አብይ አህመድ ከጥቂት ሳምንታት በፊት ይፋ እንዳደረጉት በዚህ ሁከት በቀጥታም ሆነ በተዘዋሪ መንገድ እንደተሳተፉ የተጠረጠሩ የመንግሥት ባለሥልጣናትንና የጸጥታ ኃይል አባላትን ጨምሮ በሺዎች የሚቆጠሩ ሰዎች በቁጥጥር ስር ይገኛሉ። አሁንም ያልተያዙ እንዳሉ መግለጻቸውም ይታወሳል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው። በሌላ በኩል ባለፈው ሳምንት በኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ የተመራ የልኡካን ቡድን ወደ ምስራቅ ሸዋ፣ ምዕራብ አርሲና ባሌ ተጉዞ የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ ጥቃት የተፈጸመባቸውን ዜጎች ከጎበኘ በኋላ ንብረታቸው የወደመባቸው ሰዎች ስለሚቋቋሙበት ሁኔታ ከየማህበረሰቡ ጋር መምከሩን የክልሉን ቃል አቀባይ አቶ ጌታቸው ባልቻን ጠቅሰን ባለፈው ቅዳሜ መዘገባችን ይታወሳል። የጉብኝቱ ዓላማ ቤታቸው የወደመባቸው እንዲገነባላቸው ቀደም ሲል በተወሰነው መሰረት ስራው የደረሰበትን ለመከታተልና የተጎዱት ሰዎች ያሉበትን ሁኔታም ለማየት የተጎዱትን ሰዎችም ከሌሎች ማህበረሰቦች ጋር በማድረግ ለማወያየት እንደሆነ አቶ ጌታቸው ገልጸዋል። ቤቶቻቸው የወደሙባቸው ሰዎች ከየማህበረሰቡ ጋር በመደጋገፍ እየተሰራላቸው መሆኑን የክልሉ መንግስት ቃል አቀባይ አመልክተዋል። የንግድ ተቋሞቻቸው የወደሙባቸውን በተመለከተም በየአካባቢው እየተደጋገፉ ወደ ቀድሞ ሥራቸው እንዲመለሱ ለማድረግ እየተሠራ ነው ብለዋል። ከባንክና ከኢንቨስትመንት አሰራር ጋር አያይዞም ወደ ቀድሞ ሥራቸው መመለስ በሚችሉበት ሁኔታ ላይ ጥናት እየተደረገ መሆኑንም አቶ ጌታቸው ባልቻ አክለው ገልጸዋል። ወደ ተከታዩ ዘገባ እንለፍ። በትግራይ ክልል ይደረጋል ለተባለው ምርጫ ሰዎች በግዴታ እንዲመዘገቡ እየተደረገ ነው ሲል የራያ ሕዝቦች ዴሞክራሲያዊ ፓርቲ ክስ አሰምቷል። የትግራይ ክልል ምርጫ ኮሚሽን ግን አስተባብሏል። መስፍን አራጌ ዝርዝሩን ይዟል። የፓርቲው ምክትል ስራ አስኪያጅ አማረ ጉበን ከአሜሪካ ድምፅ ሬዲዮ ጋር በነበራቸው ቆይታ በጨርጨርና አላማጣ አካባቢዎች በህወሀት የምርጫ ምዝገባ ላይ መሳተፍ ፈቃደኛ ያልሆኑ የራያ ተወላጆች ስርዓት ከስራ መባረርና ሌሎች ሰብአዊና ዴሞክራሲያዊ ጥሰቶች እየተፈጸሙባቸው ነው ብለዋል። አሁን ከምርጫው ጋር ተያይዞ ሲዞ ሰባ አለ ያው ብዙ በግዴታ ነው የምርጫ ምዝገባ ተብሎ አሁን ብዙ በግዴታ ነው። አሁን የኮረና በሽታ ጊዜ ነው መዘገቡ ተደረገ ሰው እየተሰበሰበ ለበሽታው መፍላጭ የሆነ ያለውና ሰዎች ይታሰራሉ። አልመመደብ አለት ሰው ካለ ይታሰራል። ያ የኢትፔንደስ ዛሬ የምናውቀው ስለሆነ በከፋ ሁኔታ ነው ያለው። የታሰሩ ምን ያህል ሰዎች እንዳሉ ይታወቃል? አዎ ይታወቃል። ያው በየቦታው ቦታው ይታሰራል። ትናንት እስከ ትናንትና ወደ አሁን ወደ ጨጠር የሚባል አካባቢ አባ አውለት አርባ ሶስት ሰው ታስሯል። አላማጣም እንደዛ ከስራም ይባረራል፣ ይታሰራል፣ ይንገላታ ብዙ ብዙ ምስም ያለው E የትግራይ ክልል ምርጫ አካሄዳለሁ ብሏል። የራያ አካባቢ ሰዎች ከዚያ በተቃራኒ ለመቆም የወሰኑበት ምክንያት ምን ይሆን? አንደኛ ታወቀው ይህ ምርጫ እንግዲህ በበሽታ ማዕከል የሚደረግ ምርጫ ነው። ፌዴራል መንግስት ምርጫ በደረገ መጠቅም ያለበት ምክንያት የኮረና በሽታ ምክንያት ነው። ይሄ ደግሞ ለራያ ብቻ አይደለም፣ ለምን በኢትዮጵያ ያው የሚታወቅ ነገር ነው እና በዚ ምክንያት የእኛም ፓርቲ ተቃውመናል። በምርጫው አንሳተፍም። ህዝባችንም ያው አፍተራሆነ የትግራይ ህዝብም ደግፎ ካለ ማለት አይቻልም ስልጣን ለማራዘም የሚያደረገው ምርጫ ነው። በራያ ህዝቦች ታሪክና ማንነት ላይ የተለያዩ ጥናታዊ ጽሁፎች የሰሩትና በአዲስ አበባ ዩኒቨርሲቲ የህግና አስተዳደር ኮሌጅ ምሁሩ ዶክተር ሲሳይ መንግስቴ በበኩላቸው በምርጫ ምዝገባው አልሳተፍም ባሉ የራያ ተወላጆች ላይ የሚፈጸመው ተግባር አሳሳቢ መሆኑን ይናገራሉ። ዛሬ ጭምር ደውለውልኝ ነበር ሰዎች ዛራያ አካባቢ እና አሁን የትግራይ ክልል ያው የህገ መንግስቱን ጥሶ የፌዴሬሽን ምክር ቤት ውሳኔንም ወደ ጎን ብሎ ምርጫ አካሄዳለሁ ብሎ ምዝገባ ጀምሯል። የመራጮች ምዝገባ አሁን የራያ አልሄዳ ይሆናል ወደ ምዝገባ አቃቢያ ስለዚህ አኔል ሲል የእነሱ ተወላጆች ና ይሄን እነሱ ደጋፊ የሆኑ ያው እየሄዱ ተመዘገቡ። አሁን ምን ማድረግ ጀምሩ መዝጋቢዎቹ ወደ የቤት እየሄዱ በየቤታቸው ላይ መዝገባ እንዲያካሄዱ ወጣቶች አንመዘገብም ብለው አንፈልግም አሉ። ስለዚህ ወላጆቻቸው ላይ ተጽዕኖ እየፈጠሩ ለልጆቻቸውም ካርድ እንዲሰጡ እየደረሱ ነው ያሉት። እንዲህ ቃሉ የማይመዘገቡ የማይመርጡ ከሆነ እዚህ አካባቢ አትኖሩም የሚል መልእክት ነው እየተላለፈላቸው ያለው። ስለዚህ በተለይ ህወሀት የራያን መሬትን የሚፈልጉት ለም ስለሆነ ውሀ የትክማቸበት ያለ ኤሪያ ስለሆነ በብዙ መልኩ አቅም ስላለው ለከብት እርባታ የሚሆን ለሰብል ምርት መሬቱን ስለሚፈልጉ አንመርጥም ካላችሁ ከዚህ አካባቢ አትኖሩም፣ ነን ወደምትሉበት አካባቢ ሂዶ ይሏቸዋል። በተለያዩ ስብሰባዎች አማራ ነን ካላችሁ ወደ አማራ ክልል ሂዶ ቅርብ እኮ ነው። ታዲያ ሰላሳ ኪሎ ሜትሩ አይረቅም፣ ሄዳችሁ ለምን እዛ አትኖሩም ይሏቸዋል። ይህን መሬት እኮ ያገኘ ነው ስንት መስዋዕትነት ከፍለን ስንት ደም አፍሰን ነው እያሉ ነው በግልጽ በአደባባይ የሚናገሩት። አማራ፣ አፋር፣ ኦሮሞ፣ ትግራይ አገውና ሌሎች ብሔር ብሔረሰቦች ለዘመናት የኖሩበት የራያ አካባቢ አሁን ተከባብሮ መኖሩን በሚጋፉት ርክቶች ሰለባ እንዲሆን ተደርጓል ይላሉ። አንድ የራያ ተወላጅ ይህ ችግር ወደ ደም አፋሳሽ ግጭት ከመሸጋገሩ በፊት የፌዴራሉ መንግስት ጣልቃ በመግባት መፍትሄ እንዲያበጅለት ጠይቀዋል። እዛ አካባቢ ያለው ሰው ግጭት ከተፈጠረ እንደ ሌላው አካባቢ ለእርቅ የሚመች አይደለም፣ ደም በደም ይጠራል ብለው የሚያምን ነው። ሁሉም ገበሬ ትጥቃለው፣ ሁሉም ከተማ የሚኖር ሰው ትጥቃለው። ጦርነት አይቀሬ ነው የሚመስለው። ሀገሪቱ ትግራይ ክል እንደሚቻው መንግስት መሰረታለሁ ያ ማለት መገንጠል ሀሳብ ነው የሚሰማው በተለይ ናቸው የሚያወሩት ነገር ለህዝቡ የሚነግሩት ነገር ህዝቡን ተዋጋ፣ ራስህን ጠብቅ፣ አማራን ሊገዛህ ነው ይላሉ። ይህ ማህበረሰብ ወደዚህ እየቆሰቆሱት ነው ያሉት። የሀገሪቱ ማዕከላዊ መንግስት ዝም ብለዋል። የአካባቢው ሰውም ለቅሶ እያደረገ ነው። አንድ ቀን ተሳስተ እሳት ተጫረች እንደሆነ እንደ ሌላው አካባቢ መተዳደያ ገብቶ የሚያድረው አደለም። ይሄ እሳት ሳይመኮስ ግጭት ሳይፈጠር እንደው በሰላም ሊያልቅ የሚችልበት ጎን ካልተፈጠረ በአዳራሽ ውስጥ እርቅ የማይታሰብ ነው። ኮቪድ-19 ወረርሽኝ ኢትዮጵያ ውስጥ ከ40 ሺህ በላይ ሰዎችን በያዘበት በራያና በወልቃይታ አካባቢዎች የሚነሱ የማንነት ጥያቄዎች ምላሽ ባላገኙበት ህወሀት ምርጫ ማካሄደው አግባብነት የለውም ይላሉ አስተያየት ሰጪዎቹ። የትግራይ ክልል ምርጫ ኮሚሽን ከፍተኛ አመራር መረሳ ፀሐይ ግን የምርጫ ካርድ በግዴታ እንድንወስድ ተደርገናል የሚል ቅሬታ አለ ኮሚሽኑ አልቀረበም፣ ወቀሳው ከእውነት የራቀ ነው ይላሉ። ኛም በጣም አዲስ ነው ይህንን ጥያቄ ምክንያቱም ምርጫ ኮሚሽኑ ይህንን ኃላፊነት ለማስፈጸም መሪዎች ቀጣዩ የተዘረጋ ኮሚኒኬሽን አለን። አንድም ቀን ይህንን አንድፈልግ ምረቱ እያልን ያለን ሰው የለም። በክልሉ መረጋጋት እንዳይኖር የሚፈልጉ ኃይላት፣ ምርጫውን ቀድሞ ሲቃወሙ የነበሩ አካላት የሚናገሩት ነው ሲሉ ወቀሳውን አጣጥለውታል። ቅሬታ ካለ ግን ኮሚሽኑ ለመፍታት ዝግጁ መሆኑን ገልጸዋል። በዛ አይነት ቅሬታዎች ካሉበት ኮሚሽኑ ትልቁ ኃላፊነት ወስዶ የፈለገ ይመዘገባል፣ ያልቀን ነገር የማይመዘገብም ተገዶ የሚመዘገብና ተገዶ የሚመርጥ በትግራይ ውስጥ መኖርም የለበትም። የትግራይ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ሊያካሳ ካሳ በቅርቡ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ የሚነሱት ትችቶች ከህዝቡ ሳይሆን እናውቅልሃለን ከሚሉ አካላት የሚሰነዘሩ ናቸው ብለው ነበር። በአንጻሩ የትግራይ ክልል ህዝብን ድምጽ በማፈን የህዝቡ ፍላጎት ነው ብሎ በህወሀት አባላት የሚናፈሰው መረጃ አግባብነት የለውም የሚል አስተያየት የሰጡም አልጠፉ። ከአንድ አመት በፊት ለተቋቋመው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንዲሁም ለፌዴራል መንግስቱ ዶክተር ሲሳይ ይድረስ ብለዋል። ተከታዩ መልእክት ይህ ህዝብ በተለይም አፈናነጣ ሆኖ ሀሳቡን የሚገልጽበት በነጻነት ስሜቱን የሚያንጸባርቅበትና ወዴት ይሻለኛበሚልኩ ግለሰቦችን አስገድዶ እንዲመርጡ ለማድረግ ሰብአዊ ጥሰት ነው የሚሉ የህግ ባለሙያዎች አሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ አመሰግናለሁ። መስፍን፣ ወደ ተከታዩ ዘገባ እንለፍ። የድሬዳዋ አስተዳደር የኮቪድ-19 ህሙማን ለይቶ ማከሚያ የሆነው የሳቢያን ሆስፒታል የህክምና ባለሙያዎች ስራችንን እንድናቋርጥ ተደርገናል ብለዋል ከቤተሰቦቻቸው ጋር ከመቀላቀላቸው በፊት ምርመራ እንዳልተደረገላቸው እና ደንቡ በሚያዘው መሰረትም ወደ ለይቶ ማቆያ አለመግባታቸውን ተናግረዋል። ለሶስት ወራት ያልተከፈለ የጥቅማጥቅም ጥያቄዎች እንዳሏቸውም አመልክተዋል። ወደ ቤተሰቦቻቸው እንዲቀላቀሉ የተወሰነው በአንዳንድ የህክምና ባለሙያዎች ጥያቄ መሆኑን የገለጸው የአስተዳደሩ ጤና ቢሮ ሊያገኙ የሚገባቸው ጥቅሞችን መፈቀዳቸውን አስታውቋል። አዲስ ቸኮል ተጨማሪ አለሁ በድሬዳዋ ከተማ የኮሮና ቫይረስ የተገኘባቸው ህሙማንን ለብቻ ለይቶ ህክምና እንዲሰጥ የተደረገው የሳቢያን ሆስፒታል ከግንቦት ወር ጀምሮ በሆስፒታሉ የኮቪድ-19 ህክምና ሲሰጡ የነበሩ የህክምና ባለሙያዎች የአለምንም ቅድመ ማስጠንቀቂያ በሌሎች ባለሙያዎች ተተክተን ሆስፒታሉ ልቀቁ ተብለናል ብለዋል። ቢሰብቃ ማንም ሰው ከክሪስማስ ሴንተር የሚወጣ ሰው ቢሰብቃ ይቀላቀል አስራቅን ኳላንታይ ይደረጋል። እነሱ ግን እኛ መከበስ በፊት ሳያናግሩም እና ወደ ቤት እንድንሄድ ያደረጉ ማለት ነው። ያው ቆይተን አንዱልተ ውስጥ ወለን በኋላ ነው የምንለው። ስማቸው መግለጽ ያልፈለጉት እኛ የህክምና ዶክተር ከጥቅማ ጥቅም ጋር የተያዘ ጥያቄ አለን ይላሉ። በሀገር አቀፍ ደረጃ በሚኒስትሮች ምክር ቤት የጸደቀው ለኮቪድ-19 ተጋላጮች የተፈቀደላቸው ልዩ ማበረታቻ ክፍያ ከግ በቶር ጀምሮ አልተከፈለንም ብለዋል። እስካሁን ድረስ ሶስት ወር ሆኖናል እና ምንም አይነት ክፍያ ሳይከፍሉን ነው እንድንወጣ የተደረገው። ከድሬዳዋ በስተቀር ለሁሉም ሲከፈል የነበረ ክፍያ የትርፍ ሰዓት ክፍያ እኛ ሳይከፈለን የቆየ ነው። እስካሁንም በትዕግስት ነው እንትን ያልነው። እስካሁን እሱንም ለመክፈልም ፍቃደኛ አይደሉም። ሌላው ደግሞ ከፌዴራል የሚመጣ ፓኬጅ የሚባል ክፍያ አለ። በፓኬጅ የሚከፈል እሱንም መጀመሪያ ላይ ሰባ ቀን ምናምን አስበን ቆርጠን ምናምን ብለው ነበረ። እሱንም አልከፈሉም። ኤንወይ ምንም አይነት ክፍያ የለንም በባዶኖ ስንሰራ የነበረው እስካሁን ድረስ በጤና ቢሮ የሕክምና አገልግሎት ዳይሬክተር እና የኮቪድ-19 አስተባባሪ የሆኑት አቶ ፊል አህመድ ከኮቪድ-19 የሕክምና ስራ በሌሎች ባለሙያዎች እንተካ የሚል ጥያቄ ከራሳቸው ከባለሙያዎች የመጣ ነው ይላሉ። እነሱ የጠየቁ ጥያቄ ታናቁ ነው የተባለው የተባለ ነው። እዚህ ጋር ሶስት አይነት ሰራተኛ ነው ያለው። እርግጥ እንደሚወጡ የማያውቅ ኢንፎርሜሽን ምንም ያልሰማ ሰራተኛ አለን። ሁለት ግን እንደሚወጣ የሚያውቅ ሰራተኛ ነበረ። ሶስት እራሱ ቀይሩኝ ሶስት ወር ሞልቶኛል፣ ሁለት ወር ሞልቶኛል፣ ቤተሰቡ ይናቆኛል፣ ወደ ቤተሰቡ መመለስ አለብኝ ብሎ ራሱ ሪኮስት ያደረጋል። እዛ ላይ እነዚህ አይነት ጥያቄዎች ሲመጡ የሚጎዳው ባለሙያ ሳይሆን ታማሚዎቹ ነው። ለምን ባለሙያው በፈቃደኝነቱ ደስ እያለው ማይሰራ ከሆነ አገልግሎት ጥራት ላይ ክፍተት ሊመጣ ስለምችል እዛ ላይ ታሳቢ ማድረግ ነው። ቢሮ ሜዲካል ዳይሬክተሩን ሮቴሽን ሳስቡ ሮቴሽን መስራት ትችላላችሁ። የመለቅታቸው ያሰጥ በአሁኑ ሰዓት ጤና ቢሮ የፌዴራል መንግስት ከመደባቸው ሐኪሞችና ከሌሎች አስተዳደሩ የሕክምና ተቋማት ባለሙያዎችን ወደ ኮቪድ ሕክምና ሆስፒታሉ የመደበ መሆኑን የገለጹት አቶ ፊላ እዚያውን ቀጥላለን ያሉትን እንዲቀጥሉ እናደርጋለን ብለዋል። የኮሮና ቫይረስ ምርመራ ሳይደረግልንና በለይቶ ማቆያ ለ14 ቀናት እንድንቆይ ሳንደረግ ወደ ቤተሰቦቻችን እንድንቀላቀል ተደርገናል ያሉት የሕክምና ባለሙያዎችን ጥያቄ በተመለከተም ዛሬ ሁሉም እንዲመረመሩ ተደርጎ ቫይረሱ የተገኘባቸው ወደ ለይቶ ማቆያ እንዲገቡ ይደረጋል ብለዋል። ጥቅም ጥያቄ በተመለከተ የክፍያው መዘገየት ይቀበላሉ። ሆኖም የተጠየቁት የክፍያ ጥያቄዎች ሁሉም ተገቢ አይደሉም ባይ ናቸው። አቶ ፊላ በሚኒስትሮች ምክር ቤት የተፈቀደላቸውን ክፍያም ለሆስፒታሉ ልከናል ብለዋል። የተከፈሉ ክልሎችም አሉ፣ ያልከፈሉ ክልሎች አሉ። ካልከፈሉ አካባቢዎች እኛ አንድ ነን። ያ ክፍያ ደግሞ ትላንት እነሱ ጠይቁ እንጂ እኛ ከትላንት ወዳ ወደ ሆስፒታሉ አካውንት አስገብተናል በተሰራው ስሌት መሰረት እነሱ በጠየቁ መሰረት አምስት አምትም ሳንቀለ ብሮቹን አስገብተናል። ነገር ግን ለባለሙያዎቹ እጅ አለመድረሱ ነው። እሱ እንዲደርስ ትላንት መተማመን ላይ ደርሰናል። የሕክምና ባለሙያዎቹ ግን ክፍያው በሌሎች ክልሎች የሚከፈል ከሆነ አጣርተን እንከፍላለን እንዳሏቸው ይናገራሉ። የድሬዳዋ አስተዳደር ከአስተዳደሩ ነዋሪዎች ባሻገር ከጅቡቲ፣ ሶማሊያ እና የሚመለሱ ኢትዮጵያውያንን የለይቶ ማቆያና የሕክምና አገልግሎት በመስጠት የበጀት እጥረት አጋጥሞት እንደነበረ የገለጹት አቶ ፊላ በሰዓቱ ክፍያ እንዳይፈጽሙ ተጽዕኖ እንዳሳደረባቸው ይናገራሉ። ሆኖም የትርፍ ሰዓት ክፍያ ወይም በተለምዶ ዲዩቲ የሚባለው ግን የሚለው ጥያቄ ትክክል አይደለም ይላሉ። ሌላ ጊዜ ጤና ጣቢያ ወር ሆስፒታሉ ሙሉ አገልግሎት ስለምሰጥ ማታ ገብቶ የሚሰሩበት አጋጣሚ አለ። በእርግጥ እውነት ነው፣ ነገር ግን አሁን በቀን እያሰራን ያለ ነው ስምንት ሰዓት ነው። ስምንት ሰዓት ሰርቶ ደግሞ ሉት የሚባል ነገር የለም። ቱ ህግ ላይ ቆመን ነው የምሰጠው። ነገር ግን ቅዳሜና እሁድ የበዓል ቀናት እንከፍላችኋል። አንድ እዚህ ጋር መታወቅ ያለበት ሁለት ግን በየትምህርት ዝግጅነታቸውና በየትምህርት ደረጃቸው የማበረታቻ ክፍያ ይከፈላቸዋል። ይህ ማበረታቻ ክፍያ ደግሞ ከዱቲያቸው በላይ የሚሆንበት ጊዜ አለ፣ ከዱቲያቸው በታች የሚሆንበት ጊዜ አለ። ለምሳሌ ማበረታቻው ቅዳሜ ላይ ከሆነ ዱቲ በታች ሊሆን ይችላል። ነገር ግን በኖርማል ቀን ከዱቲ በላይ ነው። በዚህ ኮምፐ የሚደራረግ ነው። ነገር ግን እንደ አስተዳደር አሁን አስተዳደሩ ይሄ በሚኒስትሮች ምክር ቤት ለእነሱ የሚቀርብ ነው። እንደ አስተዳደር ግን አስተዳደሩ እዚህ ፍሮንት ላይነር ኮቪድን ለመከላከልና ለማከም ቀጥተኛ ተሳትፈው ላደረጉት በራሱ ማበረታቻ ያሰበላቸው ነው። እሱ ስማቸው መግለጽ ያልፈለጉ አንድ የህክምና ዶክተር ግን የኮቪድ አስራ ዘጠኝ ሕክምና እንደ መደበኛ ሕክምና መታየት የለበትም ባይ ናቸው። ሌሎች ክልሎችም እየከፈለ ነው ይላሉ። ኮቪድ አሰራር እንደዛ ሌ የሚሰራ እንደዛማ ቢሆን አሰራርንም እኮ እንደዚ ያደረጉ ነበር። አሁን የአንዳ ግልጽ ያለበት ሁኔታ አለ። በዛ መንገድ አለን የሚሰራለን ኮቪድ ሪስክ ያለው ስራ ነው። በጣም በጥሩ ታሞ ያለበት በሮቴሽን ብንገባ ስለደርገን ያለነው እኮ እዛው ነው። ሃያ አራት ሰዓት አገልግሎት እንሰጣለን እኛ። ለምሳሌ ያክል የመንግስት ሰባ ሰዓት የሚባለው የምሳ ሰዓት ረፍት ያለበት አራት አራት ሰዓት ነው፣ በቀን ስምንት ሰዓት ነው። ይህ ከእሱ ጋር የሚገናኝ አደለም። ለምንድ ነው ማይገናኘው? ያ መመሪያ እዚህ ላይ መተግበሩ የማይችለው በዚህ እኛ ጋር ብቻ አደለም። ይህ ደሚሎ ማረጋገጥ ይቻላል፣ ሁሉም ጋር ኮቪድ እንዴት ነው የሚሰራው ብሎ ማረጋገጥ ነው። በናሽናል ደረጃ አሁን በየስድስት ሰዓት ሮቴት እያደረጉ ይሱ ነው የተባለው እዛ ውስጥ አደለም። ለስምንት ሰዓት ለአንድ ሰዓት እንኳን መቆም ታችልም። በትላንትና ሁለት የሳባን ኮቪድ ሆስፒታል የህክምና ባለሙያዎች ና ሰራተኞች ቅሬታ ካቀረቡ በኋላ ከቢሮ ጋር ባደረጉት ውይይት የተወሰነ መግባባት ላይ መድረሳቸውን ይናገራሉ ነው። በዚህም ገሚሶቹ ሰራተኞችና ባለሙያዎች በፈቃዳቸው በህክምና እንቀጥላለን በማለታቸው እንዲቀጥሉ መደረጉን አቶ ፊላ ይናገራሉ። ከ30 በላይ የሚሆኑት ግን በሌሎች ይተካሉ ብለዋል። በድሬዳዋ ከተማ እስከ ትላንትናው ዕለት ድረስ 868 ሰዎች የኮሮና ቫይረስ የተገኘባቸው ሲሆን፣ ሀያ ሰዎች ደግሞ በዚሁ ሳቢያ ህይወታቸውን አጥተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ የዜናና የትንታኔው መጽሄት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እያስተናገድኋችሁ ያለሁት ሶሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ኦርን ኤምኦቢአይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት ሀሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። ማህበራዊ ትስስሮችንና መስተጋብሮችን አለመገደብ የኮቪድ-19ን ወረርሽኝ በፍጥነት እያስፋፋ መሆኑን የኢትዮጵያ ጤና ሚኒስቴር አስታውቋል። በኮቪድ-19 ታመው የነበሩና አሁን ያገገሙ አስተያየት ሰጪዎችም አለመራራቅ ለበሽታው እንደሚያጋልጥ ገልጸዋል። ከመኖሪያ ቤቱ ሳይወጣ ለኮሮና ቫይረስ ተጋልጦ እንደነበር የገለጸ አርቲስት ከእነዚህ አስተያየት ሰጪዎች አንዱ ነው። ፀሐይ ዳምጣዋ አነጋግረዋለች። በኢትዮጵያ የኮቪድ-19 ወረርሽኝ ከጊዜ ወደ ጊዜ እየጨመረ መምጣቱን የጤና ሚኒስቴር መረጃዎች ያመላክታሉ። እስካሁን ምርመራ ከተደረገላቸው ከ794000 በላይ ሰዎች እስከ ነሐሴ 19 2012 ዓ ም ድረስ ብቻ ከ43000 በላይ የሚሆኑት ቫይረሱ ተገኝቶባቸዋል። ከ15000 በላይ ከቫይረሱ አገግሟል። ከ26000 በላይ የሚሆኑ ሰዎች ደግሞ አሁንም በቫይረሱ ተይዞ ያሉ ናቸው። በቫይረሱ ህይወታቸው ያለፈው ሰዎች ቁጥር 692 የደረሰ መሆኑን የኢትዮጵያ ጤና ሚኒስቴር መረጃ ያሳያል። ዶክተር ተገኔ ረጋሳ የጤና ሚኒስቴር ኮሚኒኬሽን ዳይሬክተር ናቸው። እርሳቸው እንደገለጹት በኢትዮጵያ የኮቪድ-19 በፍጥነት መስፋፋት ምክንያት የህብረተሰቡ መዘናጋት ነው። በተለይ ደግሞ በጣም እያሳሰበን ያለው ከዚህ በፊት ገምተው ተጓዳኝ በሽታ ያለባቸው ሰዎች፣ በዕድሜ የገፉ ሰዎች በቀላሉ በቫይረሱ ከተያዙ ህይወታቸው ያልፋል የሚል ነበረ። አሁን ላይ መረጃ የሚያሳየው ህይወታቸው ያለፈ ያለው ሰዎች ሌሎች ተጓዳኝ በሽታ የሌለባቸው በእድሜ የሚያልገፉ ጭምር በዚህ በሽታ ተይዞ ህይወታቸው እያለፈ ነው ያለ። ስለዚህ በጣም ሊያሳስ ይገባል። በተለይ የማህበራዊ ትስስር ልምዶች ባሉበት መቀጠልና እንደተለመደው በአንድ ቦታ መሰብሰብና ሌሎችም ለቫይረሱ ስርጭት መንስኤ የሆኑ ልምዶች አለመለወጣቸውን አብራርቷል። ዶክተር ተገኔም በዋናነት በመንፈስ መተባበር፣ መተጋገዝ አንድ ላይ መቆም ነው በዋናነት ማድረግ ያለብን። በተለይ የሚያጋልጠሉ ለምሳሌ የቀብር ስነ ስርዓት ጋር ተያይዞ አሁን አንዳንድ ቦታዎች ላይ መመሪያውንም ተላልፎ ብዙ ሰዎች እጅብ ብሎ ይህንን የቀብር ስነ ስርዓት መሳተፍ ይታያል። ይሄ በጣም ስህተት ነው። ከዚህ በአንድ ሰው ምክንያት ብዙ ሰዎች ቫይረሱ እንደተያዙ መረጃዎች ያሳያሉ። ሰርክ እንደዚህ ሰዎች የሚሰባሰቡበት ማህበራዊ መስተጋብሮቻችንን ገታ ማድረግ በጣም አስፈላጊ ነው የሚሆነው። ማህበራዊ ኑሯችንን አብረን ስናስጌድ ደግሞ ጥንቃቄዎች በተሞላበት ማስክ በማድረግ ርቀት በመጠበቅ እንዲሁም ንጽሕናዎቻችንን በመጠበቅ ማከናወን መቻል አለብን። እኛ እንደ ጤና ሚኒስቴር ይሄንን በተደጋጋሚ እየመከርን ነው ያለ ነው። ሕብረተሰባችንም ይሄንን ተግባራዊ ማድረግ መቻል አለበት። ማህበረሰቡ በቤቱ መቆየት ብቻ ሳይሆን ይህ ጊዜ እስከሚያልፍ ድረስ ከውጭም ሰው እንዳይመጣበት መገደብ መቻል አለበት ብለዋል የኮሚኒኬሽን ዳይሬክተሩም። አርቲስት ቀልቤሳ መገርሳ በኮቪድ-19 ተይዘው ከተሻላቸው ሰዎች አንዱ ነው። በኢትዮጵያ ቫይረሱ መከሰቱን እንደሰማ እሱም ሆነ ቤተሰቦቹ ለረዥም ጊዜ ከቤት ሳይወጡ መቆየታቸውን ገልጿል። ነገር ግን የቫይረሱ ተጠቂ ከመሆን አላመለጥም። ይህ እንዴት ሊሆን እንደቻለ ይናገራል። ሌላ በሽታ ይነብሩና የተጓራ ስታ ነበረብኝ ከዛ ሕክምና ከታተል ነበር እንደ ታይፎይድ እና ታይፎይድ መስሎኝ መስለኝ ሰውነት የሚተባበር ድጋሜ ምርመራ አደረግኩኝ። እንዳለ እነሱ እንደሆንኩኝ ሲነግሩኝ ምርመራ እንዳደርግ አጭሞቹ አበረታት። እዛ የነበርኩበት ሰጠ ውስጥ ከሰዓት በኋላ ሲያሳውቁኝ ፖዘቲቭ እንደሆንኩ ነገሩ። ያኔ በእርግጥ አለው እርግጥ አስራ አምስት ቀን ከዛ በላይ ከቤት ያልወጣ ሰው እንዴት ሊይዘው ይችላል የሚለው ነገር ያኔ ነው ወደ አእምሮ የመጣው ምንድን ነው ብዬ ያው ወደ ምርመራ ገብተን እናረጋግጥ፣ እንዲህ እንዲህ ነው ማለት ስለማንችል ወዲያው ቤታችን ውስጥ ያሉ ሰዎች በሙሉ እንዲመረመሩ ተደረጉ። ሲደረገ ያው ከቢሮ አካባቢ መጣ ብዬ የምለው ቤተሰቤም ምንም በተቤት ወተና አናገም ለብዙ ጊዜም ወስዶ ያ ሰው ፖዘቲቭ እንደሆነ ተነገረ። ያው ምንቹ ክታወቀ ማለት ነው ከእኛም ቤታችን ውስጥ ሆነን የዚህ ሰለባ መሆናችን አወቅን። ለአስራ ስድስት ቀናት በለይቶ ማቆያ ያሳለፈው ቀልቤሳ ትንሽ መዘናጋት ብዙ ስቃይን ያስከትላል ስል የነበረበትን ሁኔታ አብራርቷል። የአለማመኑ ጉዳይ ነው ለዚህ የሚመጣው ሆን እኔ እንደሆነ አሁን እንግዲህ የብዙ የተለያዩ የግንዛቤ ማስመጫ ስራዎችን ሰራ ነበሩ እንደዚህ የኮቪድ ጉዳይ ነገር እየሰራው እንኳን ብዙ ያው ጠነቀቃ ዶራት እጠብቃለሁ እንጂ ይህ ነገር እውነትም ማንን ጥያቄ ይፈጥርብኝ ነበረ። በኋላ ላይ የመጀመሪያው ሰው ሆይ ነው ያየሁት ራሴን ነበር። እኔ ራሴን ነው በቃ መጀመሪያ ፖዘቲቭ የተባለ ሰው አየ። እንደዚህ ሰው ራሱ ላይ እስኪ ደርስ ደርስ መጠበቅ የለበትም። ማንኛውም ሰው መጠርጠር አለበት። ምክንያቱም በሽታው አለ በቃ አይተናል። ቫይረሱ አለ። መኖሩን ደግሞ ራሳችን አረጋግጠናል። ሮማን ክፍል ውስጥ ቆይቻለሁ። እዛ ውስጥ የታመሙ ሰዎችን አይቻለሁ። ከዛ ውጭ ባለው ደግሞ

ቫይረሱ አለባቸው መመሪያ በተደረገባቸው በተደረገላቸው ጊዜ እነዚህ ሰዎች እዛ ውስጥ አሉ። እሱን ማን በነበር ሰዓት ላይ እኔንም በጣም ነበር። ያም የሁለት ስድስት ቀን አካባቢ ዲያሎክስችን መቆየቱ በጣም ከባድ ነበር። የሚባለው ማንኛውም ሰው የቫይረሱ አስከፊነት ለመረዳት ቤቱ እስኪመጣ መጠበቅ የለበትም ይላል። ቀልቤሳም ራሱን እና ቤተሰቦቹን ለማትረፍ ከጤና ሚኒስቴርና ማኅበረሰብ ጤና ኢንስቲትዩት የምተላለፉ መልእክቶችን ተግባራዊ ማድረጉ ግዴታ ነው ሲል ይናገራል። የማህበራዊ መስተጋብሮችን መገደብ ሌላኛው መፍትሄ ነው በማለት መልዕክቱን አስተላልፏል። አርቲስቱም የአስቸጋሪ ጊዜ ሰው ባይመጣብን ነው የምንለው ወይም እኛም ወደ ሰው ባንሄድ ያጓጓ ልክ ነው፣ እውነት ነው፣ ባህላችን ነው። ከሰው ጋር ብንበላ ደስ ይለናል፣ በዓል አብረን ብናከብር፣ ቡና አብረን ብንጠጣ ደስ ይለናል ግን ይህ ደግሞ ወቅቱ ደግሞ አሳሳቢና አስቸጋሪ ስለሆነ እኛም ወደ ሰው ቤት ባል ባንሄድ ነው የምንለው። ምክንያቱም በዚህ የተረሳ እንግዲህ አስር ከአስር ሰው በላይ ሊሆን ይችላል እንደውም የተያዘው እኔ ግን በቁጥር ማቀው አስር ሰው በእኔ ዙሪያ ተይዟል። እንግዲህ ይሄ ሁሉ በእንግድነት የመጣ ነው። ሰው በጣም ጥንቃቄ ማድረግ አለበት። የነገውን ማህበራዊ ህይወታችንን ለማስቀጠል የዛሬውን ማህበራዊ መስተጋብር መገደብ ይኖርብናል ብሏል። ቀልቤሳም አስቀድሞ መጠንቀቅን የመሰለ ባለመኖሩ ህብረተሰቡ ራሱን ከኮቪድ አስራ ዘጠኝ እንዲከላከልም ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ። ፀሐይ፣ ወደ ተከታዩ ዘገባ እንለፍ። ኢትዮጵያ ውስጥ በድርቅ ይጠቁ የነበሩ የተለያዩ አካባቢዎች ሰሞኑን በነበሩ ከባድ የዝናብ አጋጣሚዎች በጎርፍ ተጥለቅልቀዋል። እነዚህ የጎርፍ አደጋዎች ለብዙ ሰው መጎዳት ምክንያት መሆናቸውና በሺዎች የሚቆጠሩ መፈናቀላቸው ተዘግቧል። የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኦቻ ሰሞኑን ባወጣው ሪፖርት በያዝነው ክረምት እየጣለ ያለው ከባድ ዝናብ እያስከተለ ባለው ጎርፍ ከሁለት ሚሊዮን በላይ ሰው ለጉዳት እንደሚዳረግ አመልክቷል። ከአራት መቶ ሺህ በላይ የሚሆን ሰው እንደሚፈናቀል ገልጿል። የአካባቢ ጥበቃ ባለሙያዎች የአየር ንብረት ለውጥ እያስከተለ ያለው ተደጋጋሚ የድርቅና የጎርፍ አደጋ በህብረተሰቡ ላይ ተጽዕኖ እያደረሰ እንደሆነ ጠቁመው መንግስት ለጉዳዩ ትኩረት እንዲሰጥ ጠይቀዋል። ስመኝሽ የቆየ ተከታዩን አጠናቅራለች። በደቡብ ክልል ኦሞ ዞን ዳሰነች ወረዳ የኦሞ ወንዝ ውሃ ሞልቶ በመጥለቅለቁ ከቤት ንብረታቸው ከተፈናቀሉ ከ43 ሺህ በላይ ሰዎች መሀል አንዱ ጆን ሎማላ ነው። በዳሰነች ወረዳ ከሞራቴ አካባቢ ተወልዶ ያደገው ጆን እንደ አብዛኛው የአካባቢው ህብረተሰብ በከብት እርባታና አሳ ማስገር ይተዳደር ነበር። ባለፈው ሚያዝያ በላይኛው የኦሞ ሸለቆ አካባቢዎች የጣለው ከባድ ዝናብ ባደረሰው የጎርፍ አደጋ ግን እሱና ቤተሰቦቹ የመኖሪያ አካባቢያቸውን ሸሽተው በኬንያ ድንበር አካባቢ ተጠልለው ይገኛሉ። ወደ ሰላሳ አንድ አመት ይሆነኛል፣ ይህ ጊዜ እንዳን አደጋ አጋጥሞ አያውቅም። እንደዚህ አይነት ዝናብ ዘንቦ እንደዚህ አደጋ ፈጥሮ አያውቅም። አሁን ደግሞ ከባዱ ክስተት የግልገሉ ቤተውስጥ ማስተንቡ ስጋት ተያያይዘው ሲደመርበት ዝናቡ ነው። አሁን ይሄ ከባድ ክስተት ያመጣ ይሁ አሁን ራሱ የደረሰበት ቸው ማላቆ ነው የምናውቀው አየር ሁኔታና አሁን ያለ ያለ ሁኔታ አንድ አይደለም። ማለት የእኛ አባቶች ዝናብ ኤክስፔክት የሚያደረጉበት ውስጥ አይደለም ዝናቡ እየመጣ ያለው ማለት፣ የሚጠበቅበት ጊዜ ዝናብ አይመጣል፣ የሚጠበቅበት ጊዜ ደግሞ ዝናብ ይመጣል እና የሆነ ኮንዲሽኑ ተቀላቅሎ ብናል እዚ አካባቢና ማለት ነው። ከሚያዚያ ወር ጀምሮ የጣለው ከፍተኛ ዝናብ ያስከተለው የወንዝ መጥለቅለቅ በዳሰነች ወረዳ ዙሪያ በሚገኙ ሀያ ደሴቶችና 19 ቀበሌዎች ላይ ጉዳት ሲያደርስ 43670 ሰዎችን ደግሞ አፈናቅሏል። በደሴቶቹ ላይ ይኖሩ የነበሩ ወደ ግማሽ ሚሊየን የሚጠጉ ከብቶችም አደጋ ላይ ናቸው። ይህ ከፍተኛ ዝናብ ያስከተለው የጎርፍ አደጋ በአካባቢው በ30 ዓመት ውስጥ ታይቶ እንደማይታወቅ የነገሩን የወረዳዋ ዋና አስተዳዳሪ አቶ ቀብራራው ተክሌ ናቸው። ይሄ ከፍተኛ ነው ማለት ይቻላል። ምናልባት ከፍተኛ ነው ማለት የምንችልበት ዋንኛው ኬዝ በፊት የማይመጣባቸው ቦታዎች ላይ ነን ውሃ ሞልቶ ሰዎችን ያፈናቀላለሁ እና ምናልባት ከፍተኛ ዝናብ ነው ኦልሬዲ የዘነበው ላይ ስለዚህ እንደ በፊት ቢያንስ ከሰላሳ አመት በፊት የነበረው ትሬንድ ነው ኦልሬዲ የተከሰተው። እሱም ደግሞ ምናልባት ሰዎች የሚይዙባቸው ቦታዎች ላይ በብዛት ይዘው ነው ኦልሬዲ ሰዎች ወደ ውጭ ያወጣለሁ እና በጣም ከፍተኛ ነው ወጥሮ ከድንገተኛ የጎርፍ አደጋው ጎን ለጎን በየጊዜው እየተባባሰ የሚሄደው የአየር ንብረት ለውጥ በከብት እርባታ የሚተዳደረውን የህብረተሰብ ክፍል ለግጦሽ መሬት እጦት ይዳርገዋል። በዳሰነች ወረዳ የግጦሽ መሬት በድርቅ ምክንያት በሚራቆትበት ወይም በውሃ በሚጥለቀለቅበት ወቅት ህብረተሰቡ የግጦሽ መሬት ፍለጋ የሚያደርገው ጥረትን በኬንያ ድንበር ክልል ካለው የቱርካና ህብረተሰብ ጋር እንደሚያጋጫቸው ጆን ይናገራል። ከባድ ድሮ አይጡናለ ወይ ሳር የሚባል ነገር ይሄንም ሳር ያለበት አካባቢ ነው ውሃ በውሃ ተሸፍኗል። ወደ ላይ ደግሞ ከፊካሪ ገራ እኛ አሁን የምንኖርበት ሲስ መንደር ሶስት ኪሎ ሜትር ኬንያ ውስጥ ነው የምትገቡ እና ወደ ኬንያ ውስጥ ከብቶች እየገቡ ግጭትን ይፈጠራል በቶካና ማህበረሰብ ቶካና ማለት ኬንያ ውስጥ የምኖሩ ትራይቦች ናቸው። እና በቶካና ቶካና ናትነ ሁሉ ግጭት አለ። በዚህ ምክንያት ማለት ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ ባለፈው ሳምንት ያወጣው መረጃ እንደሚያመለክተው ተገናኝተው ከሐምሌ ወር አጋማሽ ጀምሮ በአፋር፣ በጋምቤላ፣ ኦሮሚያና ደቡብ ክልሎች በተከሰተ ጎርፍ 30 ሺህ ሰዎች ከቤት ንብረታቸው ተፈናቅለዋል። በተለይ የአዋሽ ወንዝ ሙላት በአፋር ክልል ባደረሰው አደጋ ወደ 20 ሺህ የሚጠጉ ሰዎች መፈናቀላቸውን መረጃው ያሳያል። ይህ መሰሉ ያልተለመደ ከፍተኛ ዝናብና ጎርፍ በኢትዮጵያ ውስጥ የአየር ንብረት ለውጥ ከሚያደርሳቸው ተጽዕኖዎች አንዱ መሆኑን የኢትዮጵያ ስነ ሕዝብ ጤናና አካባቢ ጥበቃ ወይም በምንጻረ ቃሉ ፒኤች ኢትዮጵያ በሚባል የሚታወቀው ጥምረት ዋና ዳይሬክተር አቶ ነጋሽ ተክሉ ያስረዳሉ። መሬቱ በዛፎች ካልተሸፈነ የተራቆተ መሬት ከሆነ ጎርፉ እንደፈለገው በኃይለኛ ፍጥነት እንዲወርድ የሚከላከለው የሚያበርደው ሁኔታ አይኖርም። እነዚህ ሁሉ ከክላይሜት ቼንጅ ኢምፓክት ጋር ይተሳሰራሉ። መራቆቱ፣ ዛፎች መቀነሱ በብዙ ቦታዎች ቀላል የማይባል ቁጥር ደሴቶች ውስጥ ዊዝን ኦሞ ያሉት የግድ ካልወጡ ኤግዚስት የማያደርጉበት ሁኔታ እንዲፈጥ ሆነዋል። ስለዚህ ጎርፍ ትልቁ የክላይሜት መገለጫ መሆኑ ጥሩ ማሳያ ነው ማለት ነው። አለማችን ከምንጊዜውም በላይ የሞቀች ነው። ይህ የሙቀት መጠን መጨመር ደግሞ በርካታ ስጋቶችን ፈጥሯል። አቶ ነጋሽ የከባቢ አየር ሙቀት መጨመር እያስከተለ ያለው የአየር ንብረት ለውጥ በኢትዮጵያ የግብርና ምርት ላይ ስጋት ለደቀነው የአንበጣ መንጋ መፈልፈል አመቺ ሁኔታ ከመፍጠር አንስቶ የህብረተሰቡን የኑሮ ዋስትና የሚፈታተኑ በርካታ አደጋዎችን እንደ ደቀን ያስረዳሉ። እንሰት ከዚህ በፊት ሲበቅልበት ከነበረ ቦታ ፕሮዳክቲቪቲው እየቀነሰ ወደ ከፍ ያለ ቦታ የሚሄድ ቡናም እያንዳንዱ አርሶ አደር ከዚህ በፊት ሲያመርትበት የነበረ አግሮ ኢኮሎጂ እየተበለሸበት ወደ ከፍተኛ ቦታ የሚጋበዝበት ከብቶቻችንም ሳይቀር ስለዚህ የተለያዩ በለመድነው አግሮ ኢኮሎጂ ሁነን የምናመርታቸው ነገሮች እንደ በፊቱ በተለመደው ምርት እየሰጡ ውጤት እያመጡ አይደለም። ይሄ መላውን ህብረተሰባችን እየነካ ያለ ሁኔታ ነው ማለት ነው። እንደ ካንሰር እና ተመሳሳይ አይነት ህመሞች እየበረከተ ነው ያለው። ይህ የአየር ብክለቱ ውጤት የሆኑ ህመሞች አሁን እየሰፉ ያሉበት ነው። በአንድ ወቅት በደን ተሸፍነው የነበሩት የኢትዮጵያ ተራራማ ቦታዎች በህዝብ ብዛት ቁጥር መጨመርና ያንን ተከትሎ በሚመጡ የእርሻ መስፋፋቶች አሁን ተራቁተዋል። ህልውናዋ ከተፈጥሮ ሀብት ጋር ለተያያዘው ኢትዮጵያ ይህ ትልቅ ስጋት ነው የሚሉት አቶ ነጋሽ ሀገሪቱ የአየር ንብረት ለውጥን ለመዋጋት የተፈጥሮ ጥበቃ ላይ ማተኮር እንዳለባት ይመክራሉ። እስካሁን ሚዛን የሰጠ ስራ በሚገባው እየሰራን ነው አልልሽም። ይህ በሆነበት ለክላይሜት የሚከላከል ጠንካራ የሚቲጌሽንና የአዳፕቴሽን ስራ እየሰራ ነው ማለት አንችልም። ሙኮራዎች አሉ፣ እንቅስቃሴዎች አሉ፣ ምርጥ ተሞክሮዎች አሉ። ግን አጠቃላይ የኢትዮጵያ ድህነትንም እርሻችንም ዘላቂ በሚያደርግ ኢነርጂያችንም ዘላቂ በሚያደርግ አቅጣጫችን መፈተሽ አለብን። ሁለተኛው የወጡ ስትራቴጂዎችስ በተጠናከረ ኮሚትመንት የሚፈልገው እየተፈጸሙ ነው ወይ? ብቲም እዛ ላይ ውስንነት አለው። ጆን እና ሌሎች ከዳሰነች የተፈናቀሉ ህብረተሰቦች በመንግስት እርዳታ እየተደረገላቸው ቢሆንም የህልውናቸው መሰረት ለሆኑት ከብቶቻቸው የግጦሽ መሬት ማግኘት ግን አሁንም ያሳስባቸዋል። ለዛም ነው አቶ ነጋሽ በአንድ ወቅት የአየር ንብረት ለውጥን ለመግታት በዓለም አቀፍ ደረጃ በሚደረጉ በርካታ ድርድሮች ላይ አፍሪካን ወክላ ትሳተፍ የነበረችው ኢትዮጵያ ዘላቂ ልማት ማምጣት የምትችለው የተፈጥሮ ሀብትን መንከባከብ ላይ መሰረት ያደረገ ያደረገና የተቀናጀ ፖሊሲን መተግበር ከቻለች ብቻ ነው ሲሉ የሚመክሩት። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አመሰግናለሁ ሊሊ ለዘገባው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በዩናይትድ ስቴትስ አስራ ዘጠነኛው የሕገ መንግስት ማሻሻያ የተደነገገበት አንድ መቶኛ አመት መታሰቢያ ዛሬ እንደ አውሮፓውያን አቆጣጠር ነሐሴ ሀያ ስድስት ቀን እየተከበረ ነው። አስራ ዘጠነኛው የሕገ መንግስት ማሻሻያ በዩናይትድ ስቴትስ የዜጎች የመምረጥ መብት ጾታ ምክንያት በማድረግ በዩናይትድ ስቴትስም ሆነ በማናቸውም ክፍለ ግዛቷ ሊከለከል ወይም ሊገደብ አይችልም ብሎ ይደነግጋል። ይህ ማሻሻያ በተደነገገበት ዕለት ሀያ ስድስት ሚሊዮን አሜሪካውያን ሀገራቸው ወደፊት እንዴት እንደምትንቀሳቀስ በሚደረገው ውሳኔ ተሳትፎ የማበርከት መብት ተጎናጸፉ በማለት ርዕሰ አንቀጹ ጽሁፉን ጀምሯል። የሴቶች የመምረጥ መብት ንቅናቄ በይፋ የተጀመረው በአውሮፓውያን ሺ ስምንት መቶ አርባ ስምንት በተካሄደው የመጀመሪያው የሴቶች መብት ጉባኤ ነበር። በቀጠሉት ሰባ አመታት የንቅናቄው አባላት ሴቶችም ወንዶችም የሴቶች የመምረጥ መብት በህግ እንዲፈቀድ በቻሉት መንገድ ሁሉ ሲታገሉ ቆዩ። ይህን መብት የሚያረጋግጥ የህገ መንግስት ማሻሻያ እንዲወጣም ረጅምና አድካሚ ትግል አካሂዱ ሲል ርዕስ ይቀጥላል። በዚህ ትግላቸውም አንዳንዶቹ ሴቶች በህገ ወጥ መንገድ ድምፅ ሊሰጡ እየሞከሩ ሙከራቸው ውድቅ ሲደረግ፣ ዳኞች ከጎናቸው እንደሚቆሙ ተስፋ በማድረግ በፍርድ ቤት ክስ ይመሰርቱ ጀመር። ያ አካሄድ ሲከሽፍባቸው በክፍለ ግዛት ደረጃ መንቀሳቀስ ጀመሩ። የተሻለ ውጤትም አገኙ። አስራ ዘጠነኛው የህገ መንግስት ማሻሻያ በጸደቀበት ጊዜ ከዚያ አስቀድመው ከሀገሪቱ ክፍለ ግዛቶች ከግማሽ የሚበልጡቱ ለሴቶች የመምረጥ መብት ሰጥተው ነበር። የህገ መንግስት ማሻሻያ ህጉ በኮንግረስ ዝግ ባለ ሂደት ሲንቀሳቀስ ቆይቶ በ1919 ሰኔ ወር ላይ በቂ ድምፅ በማግኘት ሊያልፍ በቃ እናም በጊዜው 49 ከነበሩት ስቴቶች በሚያስፈልጉት በሶስት አራተኛው ይጸድቅ ዘንድ ወደ ክፍለ ግዛቶቹ ሊመራ ቻለ። ቴነሲ ነሐሴ 18 1920 19ኛውን የህገ መንግስት ማሻሻያ ያጸደቀች የመጨረሻዋ ክፍለ ግዛት ነበረች ሲል እርሳንቀጹ ያስታውሳል። ከሴቶች የመምረጥ መብት ትግል ግንባር ቀደም መሪዎች አንዷ የነበሩት ሱዘን ቢ አንቶኒ በ1873 ያደረጉትን ድንቅ ንግግር በማውሳትም ይቀጥላል። ሱዘን ቢ አንተኒ የሴቶች የመምረጥ መብት መከበር እንደሚገባው ሲሟገቱ የህገ መንግስቱን መቅድም መሰረት አድርገው ነበር። እኛ ይላል የዩናይትድ ስቴትስ ህዝብ በይበልጥ ፍጹም የሆነ አንድነት እንመሰርት ዘንድ፣ ፍትህ እንዲሰፍን፣ የአገር ጸጥታ እንዲኖረን፣ የጋራ መከላከያ እንድናበጅ እና አጠቃላይ ደህንነታችን እንዲሰፍን ደግሞም የነጻነታችን በረከት ለራሳችንና ለመጪው ትውልዳችን እናረጋግጥ ዘንድ ይህን የዩናይትድ ስቴትስ ኦፍ አሜሪካን ህገ መንግስት ሰይመናል ደንግገናል፣ ይላል። እንዲህም አሉ ሱዘን ቢ አንቶኒ፣ ህገ መንግስታችን ይህን አንድነት የመሰረትን እኛ የዩናይትድ ስቴትስ ህዝብ እንጂ እኛ ነጮቹ ወንዶች ዜጎች ወይም ወንዶቹ ዜጎች አላለም። ደግሞም የመሰረት ነው የነጻነትን በረከት ለግማሻችን ወይም ከመጪው ትውልድ ለገሚሱ እንሰጠው ዘንድ ሳይሆን ሴቶችን ጨምሮ ለህዝቡ ሁሉ እናረጋግጥለት ዘንድ እንጂ ያሉትን ጠቅሶ ርዕሰ አንቀጹ ጽሑፉን አጠቃልሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪዋ ብርሃን ኃይሉና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተነን አብራችሁን ስለ ቆያችሁ ከልብ እናመሰግናለን። እባክዎ ራስዎን ከኮሮና ቫይረስ መጠበቅ ጨርሶ ለአፍታ እንኳ አይዘናጉ። ሰላም ጤና ይስጥልን። በደህና ደሩ። Yeah.